The Voice of America. በተለያዩ አገራዊ ሁኔታዎች ባላቸው ምክንያቶች ሳቢያ የ2012 የትምህርት ዘመን የሁለተኛ ደረጃ ትምህርት መልቀቂያ አገር አቀፍ ፈተናዎችን ለመስጠት አለመቻሉን የትምህርት ሚኒስቴር አስታወቀ። የስምንተኛ ክፍል ክልላዊ ፈተናዎችን አስመልክቶ ግን ክልሎች ከታህሳስ 1 እስከ ታህሳስ 30 2013 ባለው ጊዜ ውስጥ በእቅዳቸው መሰረት እንደሚሰጡ አመልክተዋል። ሙክታር ጀማል ዝርዝሩን ይዘዋል። ሎ የ2012 የትምህርት ዘመን የስምንተኛ ክፍል ክልላዊ እና የ12ኛ ክፍል ሀገራዊ ፈተናን በተመለከተ ዛሬ መግለጫ የሰጠው የትምህርት ሚኒስቴር የ8 የስምንተኛ ክፍል ክልላዊ ፈተና ከታህሳስ አንድ 2013 እስከ ታህሳስ 30 2013 ጊዜ ውስጥ እንደሚሰጥ መወሰኑን ገልጿል። የትምህርት ሚኒስትር ዴኤታው አቶ ሚሊዮን ማቴዎስ ዛሬ ለመገናኛ ብዙሃን በሰጡት መግለጫ እንዳስታወቁት የስምንተኛ ክፍል ክልላዊ ፈተናን ክልሎች በየአካባቢያቸው ተጨባጭ ሁኔታ መሰረት የፈተና ጊዜያቸውን እንደሚያዘጋጁ ገልጸዋል። የ12ተኛ ክፍል ሀገር አቀፍ ፈተናን በተመለከተ ባለው ሀገራዊ ሁኔታ ምክንያት ታስቦ በነበረ ጊዜ ለመስጠት ስላ ላልተቻለ ላልተወሰነ ጊዜ ተራዝሟልም ብለዋል። አሁን ባለው ሁኔታ ከአንድ ማዕከል ጀምሮ ፈተናው የሚሰራጭ እንዲሁም ደግሞ ፈተናው የማስተዳደርም ስራ አገር አቀፍ ከመሆኑ ጋር ተያይዞ ትምህርት ሚኒስቴርና አገር አቀፍ ፈተናዎች ድርጅት በጋራ የሚያስኬዱት ከመሆኑ ጋር እና ሁሉም መዋቅር፣ ሁሉም የፖለቲካ አመራር፣ ሁሉም የክልል መንግስታት በጋራ በቅንጅት ወጥ በሆነ መልኩ የሚሰጥ ከመሆኑ ጋር ተያይዞ አሁን ያለንበት የጸጥታ ሁኔታ ፈተናን በዚህ ደረጃ ለማስኬድ የሚያስችል ሆኖ አልተገኘም። አሁን ባለው ሁኔታ በትግራይ ክልል እንዲሁም አጎራባች በሆኑ የአማራ ዞኖችም አፋርም፣ ቤንሻንጉል መተከል አካባቢና ሌሎችም አንዳንድ ጸጥታ ሁኔታዎች አሁን የተወሰዱ ባሉ እርምጃዎች በአጭር ጊዜ ውስጥ ወደ መደበኛ ሁኔታና ፈተናን ለማስተዳደር ወደሚያስችልና ተማሪዎችም ተረጋግተው ሊፈተኑ ወደሚችሉበት ሁኔታ ይቀየራል ብለን ነው የምናስበው። በዚህ መነሻ የአስራ ሁለተኛ ክፍል ተፈታኞች ላልተወሰነ ጊዜ አስቀድሞ ታህሳስ መጀመሪያ አካባቢ ላይ እንደሚሰጥ ሲጠባበቁ ስለቆዩ መራዘሙን አውቆ የአስራ ሁለተኛ ክፍል ሀገር አቀፍ ፈተና ከአንድ ማዕከል በኮምፒውተር የሚሰጥ መሆኑን የገለጹት አቶ ሚሊዮን የቴክኖሎጂ ግብአቶችን ከውጭ በማስገባት የማሟላት ስራዎችን መንግስት እያከናወነ መሆኑን ገልጸዋል። የፈተና ሂደቱ ስርቆትን የሚያስቀርብ በመሆኑ የሀገሪቷን የትምህርት ጥራት ደረጃን ከፍ የሚያደርግ ነውም ብለዋል። የትምህርት ሚኒስቴሩ አቶ ሚሊዮን ማቴዎስ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።